Voice of America. ኢትዮጵያ ውስጥ እስካሁን ለኮሮና ቫይረስ መጋለጡ የተረጋገጠ ሰው የለም፣ የመከላከልና የክትትል ስራውም ተጠናክሮ ቀጥለዋል ሲል የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታወቀ። በኢንስቲትዩቱ ከዚህ ቀደም ተመርምረው ከቫይረሱ ነጻ ከሆኑ ናሙናዎች ውስጥ አርባ አምስት በመቶ ወደ ደቡብ አፍሪቃ ተልከው ዳግም መርምራቸውንና ውጤቱም ተመሳሳይ መሆኑ መረጋገጡንም ጨምሮ አመልክተዋል። ሙክታር ጀማል ዝርዝሩን ይዘዋል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዛሬ ለመገናኛ ብዙሃን በሰጠው መግለጫ እንዳስታወቀው በሽታው መግባቱ ሪፖርት ከተደረገባቸው አገራት የመጡ ተጓዦች የጤና መረጃ ቅጽ ከመውላታቸው በተጨማሪ ባሉበት ቦታ ለአስራ አራት ቀናት የጤና ክትትል የተደረገላቸው አንድ ሺህ ሁለት መቶ ሀያ አራት ክትትላቸውን ማጠናቀቃቸውን ገልጿል። ዘጠኝ መቶ ሰባ አራት የሚሆኑ ደግሞ በአሁን ሰዓት የጤና ክትትል ላይ መገኘታቸው ተነግሯል። የኢንስቲትዩቱ ዋና ዳይሬክተር ዶክተር ኤባ አባተ እንደተናገሩት ከጥር 15 2012 ጀምሮ እስካሁን ድረስ 54 የበሽታው ተመሳሳይ ምልክቶች የታየባቸው እና በሽታውን ሪፖርት ያደረጉ ሀገራት የጉዞ ታሪክ የነበራቸው ሰዎች በተለያዩ ጊዜ በለይቶ ማቆያ ማዕከል እንዲቆዩ ከተደረጉ በኋላ አርባ ዘጠኙ የላቦራቶሪ ምርመራ ውጤታቸው ከቫይረሱ ነፃ መሆናቸው በመረጋገጡ ወደ ማህበረሰቡ እንዲቀላቀሉ መደረጉን አስታውቀዋል። በአሁኑ ወቅት የበሽታው ምልክት ታይቶባቸው በለይቶ ማቆያ ሆነው የላብራቶሪ ምርመራ ውጤት በመጠባበቅ ላይ ከሚገኙ አምስት ግለሰቦች ሁለቱ ኢትዮጵያውያን መሆናቸውንም ዶክተር ኤባ አባተ ጨምረው ገልጸዋል። ካለው ነባሪያ ሁኔታ አንጻር በሽታ ወደ ኢትዮጵያ ሊመጣበት የሚችልበት ሁኔታ እንዳለ ማህበረሰባችን ሊረዳ ይገባል። ትልቁ መፍትሄ ግን አሁን ከበሽታው ይልቅ ዓለም ላይ ትልቅ ውዥንብር እየፈጠረ ያለው የበለጠ እውቀትን እና ክህሎትን የሚጨብጡ ጉዳዮች ላይ ተንተርሶ ከሚደረግ ውይይት እና የመረጃ ልውጥ በላይ ሽብርን መቀነስ ነው። ማናችንም ለእያንዳንዱ ላይ መጣ ችግር ጥንቃቄ መውሰድ ተገቢ ነው። ጥንቃቄው ግን ከላስፈላጊ ሽብር ጋር የሚቀላቀል ከሆነ ጥንቃቄ መሆኑ ያቆማል ማለት ነው። ስለዚህ በዛ አግባብ ምንም ሽብር ውስጥ ሳይገባ የምንሰጣቸውን መግለጫዎች፣ የምንሰጣቸውን መረጃዎች እንዲሁም ደግሞ ከተለያዩ ታማኒ ከሆኑ ደግሞ ምንጮች የሚያገኛቸውን መረጃዎች ታሳቢ በማድረግ የቅድመ ጥንቃቄ ስራውን እንዲሰራ ነው። ለኮቪድ አስራ ዘጠኝ ምርመራ የላቦራቶሪ ግብአት በተጨማሪ ከዩናይት ስቴት የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ መለገሳቸውን የገለጹት ዶክተር ኤባ ከዚህ በፊት በኢንስቲትዩቱ ላቦራቶሪ ለኮቪድ ኮቪድ-19 ምርመራ ተደርጎላቸው ከቫይረሱ ነፃ ከሆኑት ናሙናዎች ውስጥ 45 በመቶ በድጋሚ ወደ ደቡብ አፍሪካ ተልከው ውጤቱ ተመሳሳይ መሆናቸውን መረጋገጡንም ዶክተር ኤባ አሳውቀዋል። በቅርቡ በኮሮና ቫይረስ መታመሙ የተገለጸውና ወደ ኢትዮጵያ ተጉዞ እንደነበረ የተመለከተው የዩናይትድ ስቴትስ የጦር ኃይል ባልደረባ ጉዳይ አስመልክቶ ቪኦኤ የጠየቃቸው የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ ዝርዝር ሁኔታዎች በጋራ እየተጣሩ ናቸው ብለዋል። ከሚመለከተው ከዲኦዲ ከሌሎች አካላት ከኤምባሲውንም ጨምሮ እየተነጋገርን ነው። በሀያ አንድ አዲስ አበባ መልቀቁ ይታወቃል። እሱ ኢንፎርሜሽን አለን። ከዛ ውጭ ግን ሌሎች ተጨማሪ ኬት እንዴት መጣ፣ ምክንያቱን የመጣበትን ብዙ ነገሮች አሉ። ከኤፒዲሞሎጂ አኳያ ልናያቸው የምንችላቸው ነገሮች ስለዚህ አሁን እኛ ቀጥታ ጥያቄ አቅርበናል። ከኮሚኒኬሽኑም አለ ከኤምባሲውም ጋር ከሚመለከተው አካል ነገር ግን የአሜሪካ መንግስት ያው የሁሉም ሀገራት የመከላከያ ሲስተማቸውን የሚይዙበት የራሳቸው ሲስተም አለ አይደለ? ከዋናው ሲስተም ጋር አይገናኙም። አሁን ሲዲሲ የእያንዳንዱን ኢንዲቪጁዋል ሁኔታ ይከታተላል፣ ወዲያው መረጃ ይሰጣል። የመከላከያ ሲስተማቸው ላይ ግን አይችሉም፣ አክሰስም የላቸውም። ፕሮሰሱን ጠብቀው ሄደው ዲኦዲ የሆነ ፈቃድ አለ እና በዛ ሂደት ውስጥ እያለፈ መሆኑን እና አሁን ባለን መረጃ በቅርቡ ያሉትን ኢንፎርሜሽኖች እንደሚሰጡን ነው። ስለዚህ ሙሉ መረጃ ከያዘን በኋላ መግለጹ ነው የሚሻለው። ኮሮና ቫይረስ እስካሁን የተረጋገጠ መድኃኒት ወይንም ክትባት እንደሌለው ያስታወሱት ዶክተር ኤባ ህብረተሰቡ ይህንን በመረዳትና የጥንቃቄ መንገዶችን በመጠቀም ራሱን እንዲጠብቅ ጥሪ አቅርበዋል። ለአሜሪካ ድምፅ ሙክታር ጀማል ለኝ ከአዲስ አበባ።